የማኅበራዊ መገናኛ ዘዴዎች ቅኝት። ጤና ይስጥልኝ አድማጮች፣ እንደምን ሰነበታችሁ? በያዝነው ሳምንት መጀመሪያ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ የመንግስታቸውን ጦር በግንባር ተገኝተው ለመምራት እዘምታለሁ ማለታቸውን በተመለከተ የተሰጡ አስተያየቶችን በመጀመሪያ ይዘናል። ጠቅላይ ሚኒስትር አብይ ዘምታለሁ ማለታቸው ከተሰማ በኋላ በህብረተሰቡ ዘንድ መነቃቃት መፈጠሩና ህብረተሰቡ ወደ ግንባር እየዘመተ መሆኑን በዚሁ ሳምንት መጀመሪያ ላይ የመንግስት ኮሚኒኬሽን አስታውቆ ነበር። ታዋቂ ስፖርተኞች፣ የመድረክና የስነ ጽሁፍ ሰዎች፣ ወጣት አዛውንቱ ማለትም በርካታ ዜጎች ጠቅላይ ሚኒስትሩን መከተላቸው ተዘግቧል። አስናቀች ሚስ ፊናት የተባሉ የፌስቡክ ተከታታይ አብይ ወታደር ነው ሲሉ አስተያየታቸውን ይጀምራሉ። አብይ ወታደር ነው። ጠቅላይ ሚኒስትር መሆኑ ብቻ አይደለም፣ በቃ ወታደር ነው። ግዴታውን ይወጣል። ወታደር ደግሞ ግዴታውን ያውቃል። ብቻ ለአሁኑ ዘመን የተለየ መሪያችን ነው ሲሉ አስተያየታቸውን ቋጭተዋል። መስፍን ማርቆስ የተባሉ የማህበራዊ መገናኛ ተጠቃሚ በዶክተር አብይ ደም ውስጥ የነጠረ የኢትዮጵያዊነት የአንድነትና የመደመር ንጹህ ደም ስለመኖሩና ያለ ጥርጥር ወደ ጦር ሜዳ ሀገሩን ለመታደግ መዝመቱን ሙሉ ምስክር ነኝ ብለው ጽፈዋል። አማራ ጎንደሬው የሚል ስምን የሰጡት የፌስቡክ ተከታታይ በበኩላቸው የአራዳ ልጅ አትሸወድ፣ ማንም ወጣት በአብይ ሙድ እንዳትሸወድ፣ ነገ ሌላ ቀን ነው፣ ይህ ጨለማ ቀን ያልፋል፣ የማይነጋ የሚመስለው ቀን ይነጋል፣ ብለዋል። ደጀኔ ነገራ የተባሉ የፌስቡክ ተከታታይ አቢ ስንዴ ሲታጨድ በሄሊኮፕተር ይበርና እዚያ ይገኛል። የደካማ እናቶች መኖሪያ ቤት ሊታደስ ሲታቀድ ዶማና ካፋ ይይዝና እዚያ ይገኛል። እንዲሁም በሱ ውሳኔ መሰረት ሀገሪቱ ለጦርነት ስትገደድ አሁንም በሄሊኮፕተር ይበርና የጦር ሜዳ መነጽር ይይዝና እዚያ ይገኛል። የነዚህ ሁሉ ነገሮች ውጤታማነት መጨረሻው እንዳለ ሆኑ ስራዎችን የሚሰሩት ሌሎች ስለሆኑ የእሱ እዚያ ስፍራ መገኘት ወይም አለመገኘት በመጨረሻ ውጤቱ ላይ ምንም ለውጥ አያመጣም ሲሉ አስተያየታቸውን ደምድመዋል። ምስክር ተገኝ የተባሉ የፌስቡክ ተከታታይ ክብር፣ ድል ለጀግናው መሪያችን፣ ድል ለኢትዮጵያችን፣ ድል ለህዝቦቿ፣ ጠላቶቻችን ይውደሙ። ኢትዮጵያ ጀግና ብልህና አስተዋይ መሪና ልጆች አሏት። ኢትዮጵያ አትሸነፍም። እግዚአብሔር ከእርሶና ከሰራዊቱ ጋር ይሁን ያሉት ደግሞ አውዲ አጥናፉ የተባሉ የፌስቡክ ተከታታይ ናቸው። አፖስቶል አያሌ አቡሌ የተባሉ የፌስቡክ ተከታታይ እንዲህ ይላሉ። የሰራዊት ጌታ እግዚአብሔር በክርስቶስ ኢየሱስ ስምና ስልጣን ይጠብቅህ፣ በጸሎት ከጎንህ ነኝ ብለው አስተያየታቸውን ደምድመዋል። አዱኛ ደግፌ ተፈራ የተባሉ የፌስቡክ ተከታታይ በበኩላቸው ባስቀመጡት አስተያየት ስር ብዙ የይሁንታ መልስን አግኝተዋል። የጅል ለቅሶ መልሶ መላልሶ ሲሉ አስተያየታቸውን ይጀምራሉ። ሁሌም ያው ከአብይ መዝመት ውጪ ሌላ ነገር የለም። በቃ በቃ ሄደ፣ ለሀገሩ ተሰለፈ፣ ይኸው ነው። ሌላ ስንት ነገር አለ የሚሰራ ወደዚያ ዙር ውስቲ ሲሉ አስተያየታቸውን ደምድመዋል። No, <laughs> no. በሁለተኛነት አስተያየቶችን የሰበሰብነው በዚሁ ሳምንት መጀመሪያ የዩናይትድ ስቴትስ የአፍሪቃ ቀንድ ልዩ መልእክተኛ አምባሳደር ጀፍሪ ፌልትማን የኢትዮጵያው ጦርነት መባባሱ የተኩስ አቁም ስምምነት ለማድረግ በሚካሄደው ጥረት ላይ ስጋት መፍጠሩን በተመለከተ ለጋዜጠኞች ስለሰጡት መግለጫ ነው። ፌልትማን የህወሀት ኃይሎች ወደ ዋና ከተማ አዲስ አበባ ከተንቀሳቀሱ ተቀባይነት የሌለውና አስከፊ ሲሉ ስጋታቸውን መግለጻቸውን በተመለከተ ከተ ከተሰጡ አስተያየቶች መካከል አሜሪካ ስለኛ ምን ነው እንዲ ተጨነቀች? ሲሉ አስተያየታቸውን የሚጀምሩት የፌስቡክ ተከታታይ አለም መስፍን ኢትዮጵያ የሚጨነቅላት እግዚአብሔር ቅድስት ሀገራችንን የሚጠብቃት አይተኛም፣ አያንቀላፋም ሲሉ አስተያየታቸውን ደምድመዋል። ጎይቶም ኃይላት የተባሉ የፌስቡክ ተከታታይ በበኩላቸው የትግራይ ሕዝብን ሕልውናና ምግብና መድኃኒት እንዳይገባ በር የተዘጋበት ሁሉ መንገድ እስኪከፈትለት ድረስ የሚያስቆመው ምንም ምድራዊ ኃይል የለም ሲሉ ጽፈዋል። አብዱል ፈታ ያሲን የተባሉ የፌስቡክ ተከታታይ በበኩላቸው ወይ ጉድ በምን አቅማቸው ነው የሚመጡት የኢትዮጵያ ጀግኖች የት ሄደው? በቅርብ ቀን ውጤቱን አብረን የምናየው ይሆናል። የኢትዮጵያ ጠላቶች ጨርሰው ይረግፋሉ ሲሉ አስተያየታቸውን ደምድመዋል። ቤንክ ቤንክ ሲሉ መለያ ስማቸውን የጻፉት የፌስቡክ ተከታታይ በበኩላቸው አዱ ገነት ከመኝታ ቤት ሳሎን ይመስላችኋል እንዴ ሲሉ አስተያየታቸውን በጥያቄ ዘግተዋል። ለዱቭ ላብ የተባሉ የማህበራዊ መገናኛ ዘዴዎች ተጠቃሚ ደግሞ አይ ዋና ከተማ አይደለም፣ ከደሴና ከኮምቦልቻ በሕይወት ማምለጥ ከተቻለ ጀግንነት ነው። መቀሌ መመለስ የለም መውጣትም አይታሰብም ብለዋል። የኢትዮጵያ መንግስት በአሸባሪነት የፈረጀው 12 የህወሓት ከፍተኛ የጦር አዛዦች መገደላቸውን በያዝነው ሳምንት አስታውቆ ነበር። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በሰጡት መግለጫ የኢትዮጵያ መንግስት ጦሩ ወደ ከፍተኛ የማጥቃት እርምጃ ውስጥ መግባቱን ገልጸዋል። በሚኒስትሩ መግለጫ መሰረት በባቲ ግንባር ስድስት የህወሓት ቡድን የጦርና ከፍተኛ አዛዦች ተደምስሰዋል። በከሚሴ ግንባርም እንዲሁ የህወሓትን ጦር ሲመሩ የነበሩ ስድስት የከፍተኛ አመራሮች መደምሰሳቸውን ሚኒስትሩ ገልጸዋል። ተገደሉ የተባሉት የጦር አዛዦች ስምና ማዕረግ ግን አልተጠቀሰም። የኢትዮጵያ መንግስት ሰራዊት እየሸሸ ያለውን የህወሓት ተዋጊ እግር በግር እየተከታተለ እርምጃ እየተወሰደበት እንደሚገኝም ሚኒስትሩ አስታውቀው ነበረ። ይህንን ዘገባ ተከትሎ ከተሰጡ አስተያየቶች መካከል ትግራይ አደዬ የተባሉ የፌስቡክ ተከታታይ የህወሓት ከፍተኛ አመራር የሚባሉ እነማን ናቸው? ሁሉ ከፍተኛ ናቸው የህወሓት አመራሮች ብለዋል። ሰለሞን ቦጋለ ያሌን የተባሉ አድማጭ ሀገር ለማፍረስ የመጣን መቅጣት ኢትዮጵያ ታቀበታለች፣ ኢትዮጵያ በልጆቿ ተከብራ ትቀጥላለች ሲሉ አስተያየታቸውን አስቀምጠዋል። ሙባረክ አማን ኢብራሂም ደግሞ እርምጃው ገና ይቀጥላል ይላሉ። ወደን አይደለም እዚህ ውስጥ የገባ ነው፣ ራሳቸው የቀሰቀሱት እሳት ነው ሲሉ ጽፈዋል። አሁ ረጋ የተባሉ የፌስቡክ ተከታታይ በበኩላቸው ግልጽ ያልሆነልኝ ነገር አዋጊዎቹና መሪዎቹን በአንድ ቦታ ተሰብስበው እንዴት አግኝተው ሊደመስሷቸው እንደቻሉ ነው ስማቸውን ብትነግሩን ሲሉ ጠይቀዋል። ለምን ግን የተባሉ ሌላው የሶሻል ሚዲያ ተጠቃሚ አሁን የድል ዜና የምንሰማበት ጊዜ ነው ሲሉ አስተያየታቸውን ይጀምራሉ። ሰሞኑን ምዕራባውያንና አሜሪካ ከእግራችን ስር ወድቀው ይቅርታ ይጠይቁናል በቅርብ እናየዋለን። ወደ አፍሪቃ መግቢያው ኢትዮጵያ መሆኗ ታሪካችን ምስክር ነው። አድማጮች አሁን አሁን ከማህበራዊ መገናኛ ዘዴዎች የሚገኙ አስተያየቶች በሙሉ ማለት ይቻላል የጋዜጠኝነት አሊያም የሰውነትን መርህ ያልጠበቁ ብቻ ናቸው። የስርጭት ክፍላችን እነዚህን አይነት አስተያየቶች ይሰርዛል፣ ጸሐፊውንም እስከ ወዲያኛው ያግዳል። ጠቃሚ ሂስና አስተያየቶችን የምትጽፉ የማህበራዊ መገናኛ ዘዴ ተጠቃሚዎችን እያመሰገንኩ የዛሬውን ዝግጅቴ እናጠናቅቃለሁ። አዜብ ታድሰ ነኝ። ጤና ይስጥልኝ።